ከኢኮኖሚው ዓለም ኢትዮጵያን አብጠርጥረው ያጠኑትን የዶናልድ ሌቪን ስራዎች የጸሐፊ ተውኔትና ገጣሚ ጸጋዬ ገብረ መድህንን የግል ማስታወሻ ለአንባቢያን ያቀረበው ፀሐይ አሳታሚ ከተቋቋመ 20 ዓመት ሞላው። የደርግ ሹማምንቱ የኮሎኔል መንግስቱ ኃይለማርያም፣ ፍቅረስላሴ ስላሴ ወግደረስና ፍስሃ ደስታ መጻሕፍትን የሚያሳተመው ይኸው ፀሐይ አሳታሚ ነው። የነገስታቱን ታሪኮች፣ የኢትዮጵያ ተማሪዎች እንቅስቃሴ፣ ኋላም በፖለቲካው መስክ በተለያየ ጽንፍ ቆሞ የነበሩትን ኃይሎች የተመለከቱ ስራዎችም ባለፉት 20 ዓመታት በፀሐይ አሳታሚ በኩል ለአንባቢያን ደርሰዋል። ቁጥራቸው ወደ 150 ገደማ ደርሷል። መቀመጫውን በሎስ አንጀለስ ከተማ ያደረገውን ፀሐይ አሳታሚ ያቋቋሙት አቶ ኤልያስ ወንድሙ ይባላሉ። በሙያቸው ጋዜጠኛ ነበሩ። ለመቅረት አስቤ አልነበረም ከሀገር የወጣሁት ድንገት እንደወጣሁ ነው የቀረሁት እና በዛን ወቅት ላይ ስለ ሀገሬ ማወቅ የምፈልገውን ነገር እኔ ማንበብ የምፈልገውን ራሴ አላገኘውም። ከእንደገና ደግሞ ለአዲሶቹ ጓደኞቼና ጎረቤቶቼ ወይም በኢሰራ ባልደረቦቼ ላስረዳ ሞክሬ ያንን በቅጡ ሊያሳይልኝ የሚችል ሬፈረንስ መጽሐፍቶችን ማግኘት አቃተኝ። ሁለተኛው ነገር ደግሞ ቁጥር ስፍር የሌለው የተሰደደው የተማረ ኃይል እና እውቅ የሆኑ የኢትዮጵያ ታሪክን የሚያውቁ ለኢትዮጵያ የለፉ ሰዎች በስደት ላይ ያሉ ታሪካቸውን የሚያሳትምላቸው ወይም የሚረዳቸው ጠፍቶ እንደዚሁ ባክነው ቀርተው ነበረ። ያንን ለማስተካከል ያንን ታሪክ እኔ የገጠመኝን ችግር ለሚቀጥለው ትውልድ እንዳይገጥመው ለማድረግ በተነሳ ዓላማ ነው። አቶ ኤልያስ ለሀያ ዓመታት በዘለቀው የአሳታሚነት ስራቸው ከልሂቃን የጥበብ ሰዎች፣ የልብ ወለድ ጸሐፊያን፣ የቀድሞ ባለስልጣናት፣ ተቃዋሚ ፖለቲከኞችና ጋዜጠኞች ጋር የመስራት እድል አግኝተዋል። ተቋማቸው ፀሐይ አሳታሚ ከሎዮላ ሜሪማውንት ዩኒቨርሲቲ ጋር በመተባበር የአፍሪቃ አሜሪካውያንን የብዕር ስራዎች ማሳተም ጀምሯል። ስሙ ራሳቸውን ከባርነት ነፃ አውጥተው ለሌሎች በታገሉት ጥቁር እንስት ሀሪየት ቱማን የተሰየመ ነው። አቶ ኤልያስ እንደሚሉት መጽሐፍ ታሳትሞ ትርፍ የማግኘቱ ነገር እምብዛም አዋጭ አይደለም። ሎስ አንጀለስ ወደሚገኘው ቢሯቸው ብቅ ያለው ኤርትራዊው ጋዜጠኛና ጸሐፊ ተስፋዬ ገብረአብ በግል ጦማሩ ከትርፉ አንጻር ኤልያስ ወንድሙ መጠጥ ቤት ወይም ቁርጥና ክትፎ ቤት ቢከፍት ያዋጣው ነበር ሲል ከሀሳባቸው የሚገጥም አስተያየት አስፍሮ ነበር። አቶ ኤልያስ ግን ከኢትዮጵያውያን ርዕሰ ጉዳዮች ተሻግሮ ለአፍሪካ አሜሪካውያኑ የተረፈው ፀሐይ አሳታሚ ትልቅ ስኬት ነው የሚል እምነት አላቸው። አሁን አሜሪካን ሀገር ውስጥ ጥቁር አሳታሚ ድርጅቶች በቁጥር እንኳን ትንሽ ነን፣ አፍሪካዊ ደግሞ በጣም ቁጥራችን ያነሰ ነው። ፐብሊሽንግ ውስጥ ያሉ እያንዳንዳቸው እንደ ትግል አድርገኸው ወይም ደግሞ ኮንትሪቢዩት እያደረግኩ ነው ብለህ ካላሰብከው በስተቀር መጽሐፍ ቸርችረህ ገንዘብ አታገኝም። ስለዚህ የቢዝነስ ስኬቱ ያን ያህል ፎቅ የሚያስገዛ አይደለም። በዚህ አይነት የስራ ዴዲኬሽን እና ትኩረትና እንትን የምትሰራ የሚሰራውን ስራ በሌላ ነገር ላይ ብታውለው ብዙ አይነት ገንዘብ ሊኖርህ ይችላል። እንግዲህ እነዚህ መቶ ሀምሳ መጽሐፎች አሁን የምናወራቸው ቅደም ጥራት አላቸው ብለህ የምትጠቅስልኝ የፀሐይ መጽሐፎች ሁሉ አይኖሩም ነበር። አንድ የሆነ ቸርቻሮ ንግድ ወይም አንድ አይነት ነገር ከፍቼ የራሴን ትልቅ የንግድ ኤምፓየር ይኖረኝ ነበረ። ስኬት እንደየሰው መነፅር ይለያያል። እንዴት ነው የሚያየው ነው ስኬትን። አሁን ባለሁበት ደረጃ፣ ፀሐይ ባለበት ደረጃ ምናልባት እኛን የመሰለ ሌላ ድርጅት የለም እዚህ ሀገር አሜሪካን ሀገር ውስጥ አስር አመት ሙሉ ከሀዋርድ ዩኒቨርሲቲ ፕሬስ ሲዘጋ ፀሐይ ፐብሊሸር ብቻ ነው በአሁኑ ሰዓት የጥቁር እንደውም በተለይ አፍሪካዊ የመሰረተው የሚመራው ድርጅት ያለው በአሜሪካንም ሆነ በአውሮፓ ዩኒቨርሲቲዎች ውስጥ ብቸኛው ሆኗል እና ያንን እንግዲህ ትልቅ ስኬት ነው ብዬ ነው የማስበው። ይሄ የኢትዮጵያ ኩራት ነው የአፍሪካ ምኩራት ነው ብዬ ነው ማምነው እና የምንሰራው ስራ ከግለሰብ ያለፈ ከድርጅት ከአንድ ተቋም ያለፈ ነው። የፀሐይ አሳታሚ መጽሀፍት በይዘትና የህትመት ጥራታቸው ተለይተው ይታወቃሉ። አቶ ኤልያስ አሁን በኢትዮጵያ የሚታየውን የታሪክ አረዳድ ልዩነት መጽሀፍት ይሞሉታል የሚል እምነት አላቸው። መጽሀፍት ለማሳተም ሲመርጡ የኢትዮጵያ ታሪክ አሉበት የሚሏቸውን ቀዳዳዎች መሙላት መቻላቸው አንድ መስፈርት ነው መፈርቶቻችን ጥራት ነው። ሁለተኛ ነገር ደግሞ ያልተነገረ ወይም ደግሞ ቀዳዳ የሚሸፍን የምንለው ነገር አለ። የኢትዮጵያ ታሪክ ብዙ ቀዳዳዎች አሉ። እነሱን ቀዳዳዎች በቅጡ ስለማናውቅ አንዱ ያለውን ይዘን ነው አሁን የምንጣላው። በታሪክ ስለማንግባባ ነው። በታሪክ ያልተግባባንበት ምክንያት ደግሞ በዛ ሰዓት የተደረጉ ነገሮች በቅጡ ተመዝግበው ለህዝቡ በቀላሉ ሊገኝ የሚችል ቦታ ላይ አይደለም ያሉ እና ያንን ለመቀየር ነው ዋናው ዓላማችን። አሁን ለምሳሌ ወደኋላ ወደ ኋላ ሄደህ በዚህ ተማሪውን ቅናቄ ጀምሮ እስከ አብዮቱ ፍንዳታና እስከ አብዮቱ ግማሽ ድረስ ያለውን ወይም ሙሉውን ጊዜ ብትመለከተው ዋና ዋና የሚባሉ የዛ ቤቱ ለውጥ ላይ የተሳተፉ ሰዎች እያንዳንዳቸው ያሉበት መጽሐፎች ሰርተው የእነሱን መጽሐፎች ኦልሞስት የሁሉንም አሳትመናል። ወደኋላ ሄደን ደግሞ የአፄ ኃይለ ስላሴን መንግስት የስደታቸውን ጊዜ ሳይቀር የተለያዩ ምሁራኖች ያዘጋጃቸውን መጽሐፎች እያሳተምን ነው። አሁን ደግሞ የምንሊክን እየሰራን ነው። እነዚህ ታሪኮችን በቅጡ ያወቅናቸው ዕለት ምን እናንተ ወይም ደግሞ ሌላው ኢትዮጵያዊ እርስ በራሱ ሊኖረው የሚገባውን ህብረት እና ውህደት የሚያሳዩ ታሪካዊ ፈለግ ይኖረዋል እንደው ጥሩ መንግስት ቢኖረን እና ጥሩ አስተዳደር ቢኖረን ኖሮ መንግስት በራሱ እንደዚህ አይነቱን እያበረታታ መጽሐፎቹን እየወሰደ በየ ላይብራሪ እያስገባ ዩኒቨርሲቲዎቹ እየተሻሙ መጽሐፍ እየገዙ ለተማሪዎቻቸው ማቅረብ ነበረባቸው። እንደ እድል ሆኖ እሱ እየሆነ አይደለም ያለው። ግን እነሱ ያንን አላደረጉም ብለን እጃችንን አጣምረን እነሱ ሰው ሲገሉ ወይም ደግሞ አንድ ማለት በመጣ ቁጥር ሰላማዊ ሰልፍ እየወጣን አንዘልቀው። ስለዚህ ስራው መሰራት አለበት። ያንን ስራ ደግሞ ለመስራት እንደዚህ አይነት ተቋሞች ያስፈልጋሉ። ፀሐይ ምንድን ነው ብትለኝ ፀሐይ ያ ተቋም ነው አገራዊ ብቻ ሳይሆን በአጠቃላይ ዓለም ላይ ላሉ ጥቁር ሕዝቦች የቆመ ብርሃን ነው ብዬ ነው የማስበው። አሜሪካን ሀገርም ላሉ ለጥቁር ወገኖቻችን፣ ታሪካቸው ለማይነገርላቸው፣ በየመንገዱ ለተጣሉ፣ ቤት ለሌላቸው ጎዳና ተዳዳሪዎች ከዚህ በፊት ትላልቅ መጽሐፎች አሳትመናል። ለነሱ ፀሐይ ከጀመርንበት ዘንድሮ ሀያ አመታችንን አከበርን። በቀደም የዚህ ዩኒቨርሲቲ ደግሞ ከገባን አስር አመታችንን እግረ መንገዳችንን አንድ ላይ አከበርን። የአፍሪካን አሜሪካን ኢምፕሪንት ደግሞ ሃሪየት ተብማን ፕሬስ የሚባል ከአቋቋምን አንደኛ አመታችንን አከበርን። የእሱንም ደግሞ የመጀመ የመጀመሪያ መጽሐፉን ባለፈው ቅዳሜ ለህዝብ አቀረብን። የዚህ አንድ ዓመት ይፈጃል ብለን ያሰብነው የፀሐይ የፀሐይ ዓመት የክብረ በዓል ፕሮግራም አድርገን ነው አንድ ላይ የያዝነው። የኮሎኔል መንግስቱ ኃይለ ማርያም የሻምበል ፍቅረ ስላሴ ወግደረስና የኮሎኔል ፍስሐ ደስታን መጽሐፍት በኢትዮጵያ ያሳተመው ይኸው ፀሐይ አሳታሚ ነበር። አማርኛዎቹ ኢትዮጵያ ውስጥ የበለጠ ተነባቢነት አላቸው ስለሚባል ነው። ኢትዮጵያ ውስጥ እነሱን ያሳተምናቸው። ሌሎችንም ለማሳተም ፍላጎት አለን። መጽሐፎቹ ጥራት ከህትመቶቹ ጋር ከአሳታሚ ድርጅቶቹ እኛን ጥሩ አድርገን እናሳትማለን ብለው ፕሮሚስ ያደረጉልንን አይደለም ፕሮሚስ ያደረጉት እና እሱ ሌላ ሀገር ውስጥ ያለ ሌላ ችግር ነው። አድረስ መደረግ ያለበት ነው። ለወደፊት ሁሉም መጽሐፎቹ ኢትዮጵያ ውስጥ ታትመው ለህዝቡ መቅረብ አለባቸው። የእኛ ዓላማ እሱ ነው። ግን በዛ ሰዓት ደግሞ ያንን ሊረዱ የሚችሉ ያንን ፋሲሊቴት ሊያደርጉ የሚችሉ ተቋማት እና ተባባሪዎች ያስፈልጉናል። የኢትዮጵያ የጽንፍ ፖለቲካ ፀሐይ አሳታሚን መገዳደሩ ግን አልቀረም። ትግላችን የሚል ርዕስ የተሰጠውን የኮሎኔል መንግስቱ ኃይለማርያም መጽሐፍ በኢንተርኔት በማሰራጨት በአሳታሚው ላይ ጉዳት ለማድረስ ተሞክሯል። ድርጊቱን የፈጸሙት ወገኖች ከፀሐይ አሳታሚ ፈቃድ አልነበራቸውም። ድርጊቱም የተቃውሟቸው መገለጫ እንደሆነ ገልጠው ነበር። አቶ ኤልያስ ከግልምነታቸው ጋር የሚቃረኑ መጽሐፍት ጭምር ለህትመት ማብቃታቸውን ይናገራሉ። የግራ ቅምስ ከሆንክ ከቀኙ ያብሳጫሃል። እንደ ድርጅት ግን እንደ ተቋም ግን ስታስበው ድርጅቱ ዛሬ ታሪክ አጋጣሚ ሆነ እኔ ላስተዳድረው እንጂ ስለ እኔ ፍላጎት አይደለም። የኢትዮጵያ ሕዝብ ማወቅ ስላለበት ታሪክ ነው። አንዳንድ የማልደግፋቸው መጽሐፎች አሳትነው ያውቃሉ። አንድ ነገር ግን ማናወላዳው ነገር ትልቁ ነገራችን ምንድን ነው? በኢትዮጵያ ህልውና ላይ አንደራደርም። ከዛ ውጭ ግን በኢትዮጵያ ውስጥ ያሉ ታሪኮችን የተለያዩ እይታ ያላቸውን ሰዎች እናስተናግዳለን። ለዛ ጥሩ ምሳሌ የሚሆነው የዚህ በተማሪዎች ንቅናቄ ላይ ያሳተምናቸውን መጽሐፎች ማየቱ አንዱ ተገቢ ይመስለኛል። የኢሀፓ መስራች ከነበሩት አንዱ መላኩ ተገኘ ያሳተመውን መጽሐፍ፣ አረጋዊ በርሄ ያሳተመውን የወያኔን ታሪክ፣ ኮሎኔል መንግስቱ የጻፉትን የኢትዮጵያ የደርግን ታሪክ፣ ኮሎኔል ፍስሀ ደስታ የጻፉትንም አንድ አይነት ነገር ላይ ሁለቱም የተለያየ ታሪክ የሚናገሩበት ሁኔታ አለ። የተስፋ ድንቃ መጽሐፍ የፍቅረስላሴ ሰዎች ደረስ መጽሐፎች አሁን በቅርቡ የምንለቀው ደግሞ የሜሶን ታሪክ እንዳደርጋቸው አስገድ እነዚህ አንድ አይነት ታሪኮች አንድ አይነት ጊዜ ውስጥ የነበሩ ታሪኮች ናቸው። ግን እያንዳንዳቸው ያንን ታሪክ የሚተነትኑበትና የሚያስረዱበት መነጽር የተለያየ ነው። ስለዚህ ያንን አክብረህ ነው ማስቀመጥ ያለበት። ይህንን መፍረድ ያለበት የሚያነበው አንባቢ ነው። በሚቀጥሉት ጥቂት ወራት ፀሐይ አሳታሚ ለገበያ ከሚያቀርባቸው መጽሐፍት መካከል በአፄ ምኒልክ ላይ ያተኮረው በሁለት ቅጽ የተዘጋጀ ነው። ስደተኛውን ልዑል ልጅ አለማየሁን የተመለከተ ሌላ መጽሐፍም ዝግጅቱ መጠናቀቁን አቶ ኤልያስ ተናግረዋል። ከዚህ ቀደም የታተሙትን መጽሐፍት ኪንድልን በመሳሰሉ የዘመኑ የማንበቢያ ቁሶች ለማቅረብ ፀሐይ አሳታሚ ዝግጅት አድርጓል። እስካሁን ድረስ የመጽሐፎቻችን በኢቦክ ውስጥ የሉም። ራሳችን ምክንያት ነበረን ያልሆነበት ምክንያት፣ አሁን በቅርቡ ከአንድ ካምፓኒ ጋር ኮንትራክት ተፈራርመን መጽሐፎቹን ዲጂታይዝ እያደረጉ ነው ያለው። ስለዚህ ሁሉም መጽሐፎች ምናልባት በሚቀጥሉት አመት፣ ሁለት አመት ውስጥ ሁሉም መጽሐፎች በዲጂታል ፕላትፎርም ውስጥ ይቀርባሉ ብለን እናስባለን። የአማርኛውን በተመለከተ ደግሞ ከአንድ የኮምፒውተር ባለሙያ ጋር እንደዚሁ እየሰራን ነው አማርኛ በኢቦክ ውስጥ ስታን ስታንዳርድ ሆኖ እንዲወጣ የሚያስችሉትን ጥናቶች እየተደረጉ ነው። ከዚህ በፊት ዩኒኮድን አሁን ባለበት የአማርኛ ፊደላት እዛ ላይ እንዲቀርቡ ትልቅ አስተዋጽኦ ያደረገ አንድ ዳንኤል ያቆብ የሚባል ወንድም አለን እና ከሱ ጋር እየሰራ ያለ ነው እና ምናልባት እሱ በሚቀጥሉት ሶስት እና ሁለት እና ሶስት አመታት ውስጥ የሚያልቅ ይመስለኛል። አድማጮቻችን፣ የዛሬው መሰናዶ ጥናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ። Редактор субтитров А.Семкин Корректор а